እንደ ነው አቶ ነብዩ፣ የኢትዮጵያ መንግስት እና የሳውዲ አረቢያ መንግስት በቅርቡ ስምምነት አድርገዋል። እዛም ሳውዲ አረቢያ እስር ቤት ውስጥ የሚገኙ ምናልባት ህገወጥ የሚባሉ ኢትዮጵያውያን ስደተኞችን ወደ ኢትዮጵያ ለማጓዝ ምንድነ የስምምነቱ ይዘት? ጉዞ ስሚጀመረው የሚጀመረው መቼና እንዴት ነው? ኦኬ። ነጋሽ እንደምታስታውሰው ከአራት ሳምንት የአንድ ወር በፊት ይመስለኛል እዚህ ሳውዲ አረቢያ ላይ በተለያዩ የስደተኛ ማቆያ ጣቢያዎች ውስጥ የነበሩ ኢትዮጵያውያን ስደተኞች ወደ ሀገር እንዲመለሱ የሁለቱ ሀገራት ከፍተኛ አመራሮች ባደረጉት ስምምነት ያው ወደ አርባ ሁለት ሺህ የሚጠጉ ኢትዮጵያውያን እንዲመለሱ ተደርጓል። ሆኖም በቅርብ ጊዜ ደግሞ እዚህ ሳውዲ አረቢያ ውስጥ በነበረው ህገ ወጦችን የሚያዝ ዘመቻ በርከት ያሉ ኢትዮጵያውያንም እንደዚሁ ስደተኛ ማቆያ ጣቢያዎቹ ስለገቡ አሁን በቀጣይ እነ ኢትዮጵያውያን ከሳውዲ መንግስት ጋር በመቀናጀት በሳምንት ሶስት በረራዎች ይኖራሉ። በየሳምንቱ አንዳንድ ሺ ዜጎቻችንን ወደ ሀገር እንዲገቡ የምናደርግበት ነው የሚሆነው። ዛሬ ከሪያድ ይጀምራል፣ ዛሬ እሮብ ከጅዳ ደግሞ በሚቀጥለው ሳምንት እሁድ እና ሰኞ ይጀምራል ብለን ነው የምንጠብቀው። ምን ያህል ኢትዮጵያውያን በየማቆያ ማዕከሉ ወይም በየእስር ቤቱ አሉ ተብሎ ነው የሚገመተው? ምናልባት ትክክለኛ ቁጥሩን እንኳን ባያውቁት፣ ግን ግምቱን እስቲ ይንገሩኝ። ትክክለኛ ቁጥር ለመናገር ያዳግታል። ምክንያቱም በጅዳ ከተማ ውስጥ ብቻ ከአርባ በላይ እስር ቤቶች እና የስደተኛ ማቆያ ጣቢያዎች አሉ። በየቀኑ ቁጥሩ የሚዋዥቅ ስለሆነ እንዲህ ነው ብሎ ለመናገር ያስቸግራል። ነቃሽ እንዲያውም በግምት አራት ሺ አምስት ሺ አስር ሺህ ብሎ መናገር አይቻልም። ከዚህ በፊት እስከ አርባ ሺ ይደርሳሉ ተብሎ ነበር። ቁጥሩስ ባንገባ ይሻላል። ለምን እንዳያሳስተ። የሳውዲ አረቢያ የጸጥታ አስከባሪዎች በጅምላ ኢትዮጵያዊ የሆነውን ቤት እየሰበሩ ጭምር የማሰሩ ዘመቻ አሁን ቆሟል። እንግዲህ ከዜጎቻችን በየቀኑ በሚደርሰን መረጃ መሰረት ያው አሁንም ህገወጥ ስደተኞች ይበዙባቸዋል በሚባሉ ሰፈሮች ውስጥ ያው ፍተሻ የማድረግ እንቅስቃሴ ቀጥሏል። እንደ በፊት ባይሆንም አልፎ አልፎ ቀጥሏል። ቀደም ሲል ምናልባት ከተለያዩ ቦታዎችም ሰምተው እንደሆነ ህጋዊም ህገወጥም ነበር እያዘ የነበረው። ህገወጦች በአብዛኛው ስደተኛ ጣቢያዎች ከሄዱ በኋላ አሻራ ከሰጡ በኋላ ህጋዊዎቹ እንዲወጡ ይደረግ ነበር። አሁን የሁለቱ አገር ተወካዮች ውይይት አድርገው በተለይ ህጋዊዎቹ ባሉበት ቦታ የመኖሪያ ፈቃዳቸውን ካሳዩ በኋላ የሚያዙበት ሁኔታ ቀንሷል ማለት ይቻላል። ነገር ግን ህገወጥ ስደተኞችን የሚያዙ እንቅስቃሴ እንቅስቃሴ ያው እንደቀጠለ ነው። ህገወጥ ማለት መኖሪያ ፍቃድ የሌላቸው ጭምር ወይም ጊዜው ያለፈባቸው ኤክስፓየር ያደረገባቸው ጭምር ማለት ነው አ እዚህ ሀገር ህገወጥ የሚባለው አንደኛ በባህር የመጡ በህገወጥ መንገድ ወደ ሳውዲ የገቡ ናቸው። ሁለተኛ ከገቡ በኋላ በህጋዊ መንገድ ወይም በኡምራ በቪዚት በተለያዩ ቪዛዎች ከገቡ በኋላ ደግሞ ያልወጡ፣ ሌሎቹ ደግሞ ህጋዊ ሆነው በስራ ከመጡ በኋላ የመኖሪያ ፈቃዳቸውን በወቅቱ ሳያሳድሱ ኤክስፓየር ያደረገባቸው እና ለማሳደስ ያለውን የእዳ ክፍያ መክፈል ሳይችሉ ወይም ደግሞ ያ ሲበዛባቸው በቃ ሳይ ከፍሉ ሲቀሩ ህገወጥ የሚሆኑበት ሁኔታ አለ። ሌላው ህገወጥ የሚሆኑበት ለምሳሌ አንዳንድ የኛ ልጆች ከአሰሪዎቻቸው ይጠፋሉ። በህግ ውል ካሰሩበት የአሰሪዎቻቸው ቤት ሲጠፉ አሰሪዎቻቸው ጠፍተውብናል ብለው ለሳውዲ ፖሊስ ያመለክታሉ። ያ ጠፍተዋል ተብለው ሲስተም ላይ ሲያዝ እነሱ በህገ ወጥነት ነው የሚታወቁት እና በአብዛኛው እነኝን ያካትታል ህገ ወጥ ሲባል። በጣም አመሰግናለሁ አቶ ነቢዩ ተድላ በጅዳ የኢትዮጵያ ቆንስላ ምክትል ካውንስለር ለሰጡኝ አስተያየት።